ቀዳሚው የዓለም ዜና ነው ማንተጋፍቶ ስለሺ የዲደብልዩ ዜና ጤና ይስጥልኝ አድማጮች በቅድሚያም አርስተ ዜናም ሕዝባዊ ወያኔ ሐርነት ትግራይ ሕወሓት በ50 ዓመት ታሪኩ አጋጥሞት በማያውቅ ፈተና ውስጥ እንዳለ አሳወቀ። ሕወሓት በከፍተኛ አመራሩ ለ11 ቀናት ያደረገውን ስብሰባ ካጠናቀቀ በኋላ ትናንት በሰራጨው መግለጫ ቡድናዊነት፣ ጸረ ዴሞክራሲ አመለካከቶችና ህዝበኝነት ፈተናዎቹ እንደሆኑ አመልክቷል። ማዕከላዊ ሶማሊያ ውስጥ ታጣቂዎች ባደረሱት ጥቃት ቢያንስ አምስት ሰዎች ተገደሉ። የአካባቢ ተወላጅ ታጣቂዎቹ የተሽከርካሪ አጀብ ላይ በሰነዘሩት ድንገተኛ ጥቃት ከባድ ጦር መሳሪያዎችን ጭምር ማርኳል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለፕሬዚዳንታዊ ምርጫ እጩ መሆን አለመሆናቸውን ለመወሰን ፓርቲያቸው ድምፅ እንደሚሰጥ ይፋ አደረገ። ዜናው በዝርዝር ህዝባዊ ወያኔ አህርነት ትግራይ ህዋት በ50 ዓመት ታሪኩ አጋጥሞት በማያውቅ ፈተና ውስጥ እንዳለ አሳወቀም። ህዋት በከፍተኛ አመራሩ ለ11 ቀናት ያደረገውን ስብሰባ ካጠናቀቅ በኋላ ትናንት ባሰራጨው መግለጫ ቡድናዊነት፣ ጸረ ዲሞክራሲ አመለካከቶችና ህዝበኝነት ፈተናዎቹ እንደሆኑ አመልክቷል። ህዋት በመግለጫው በ50 ዓመት ታሪኩ እንደ አሁኑ አይነት ፈተና ገጥሞት እንደማያውቅ ጠቁሟል። እነዚህ የተባሉት ፈተናዎች ፓርቲው በሚገባው ደረጃ እንዳይንቀሳቀስ እንዳደረጉና ወደ መፍረስ አደጋም ሲመሩ የነበሩ መሆናቸውን አውስቷል። በዓመቱ በተደጋጋሚ ረዥም ስብሰባዎች ተጠምዶ የቆየው ህወሓት በትናንቱ መግለጫውም ወደ ሌላ ስብሰባ ወይም ጉባኤ ለማምራት ዝግጁ ላይ መሆኑን ገልጧል። በተያዘ ዜና ሐምሌ ወር ውስጥም 14ተኛ መደበኛ ጉባኤውን ለማድረግ ውሳኔ ማሳለፉን አሳውቋል። አስተያየታቸውን ለዶቼ ቬሌ ከሰጡ ነዋሪዎች መካከል አንዱ እንዲህ ብሏል። ዓመቱን ሙሉ ስብሰባ ውስጥ ነበሩ እና አሁንም ጨራሽ ሌላ ስብሰባ ከዓመት ከ365 ቀን ወደ 200 ምናምን ቀን ስብሰባ ውስጥ ነበሩ እና ስራው ምንድን ነው? ስራው ስብሰባ ነው እስከሚባል ድረስ ነው የደረሱት። እና አሁን ያለኝ ግንዛቤ ለሕዝብ ማገልገል የሚፈልጉ ሳይሆን ለግላቸው ስልጣን ለማራዘም እንዴት ሕዝቡን እየጎዳ ሕዝቡን እያስቸገርክ እንዴት መቆየት እንዳለባቸው ነው እየሰሩ ያሉት ብዬ ነው የማስበው። በዚህ ጉዳይ ከህዋት ተጨማሪ ማብራሪያ ለማግኘት የመቀለው ወኪላችን ሚሊዮን ኃይለ ስላሴ ያደረገው ጥረት አልሰመረም። ተጨማሪ ዘገባ በዜና መጽሔት ይኖረናል። ኬንያና ኢትዮጵያ ድንበር ላይ የሚገኝ አንድ የወርቅ ማውጫ ተደርምሶ ስራ ላይ ከነበሩ ሰዎች ኢትዮጵያውያንን ጨምሮ ቢያንስ አምስት ሞቱ፣ ሌሎች ቁጥራቸው ያልተገለጸ ሰዎችም ቆስሏል። ሂሎ የተባለው የወርቅ ማውጫ በአካባቢው ነዋሪዎች መካከል በቦታው የይገባኛል ጥያቄ በተነሳ ግጭት ሰበብ የሰዎች ህይወት ከጠፋ በኋላ ስፍራው ባለፈው መጋቢት ወር ቢዘጋም ማዕድን ቆፋሪዎች ወርቅ ፍለጋውን ቀጥለው ነበር። ባለፈው ሰኞ ምሽት አንድ ሺህ የሚሆኑ ሰዎች አካባቢውን በኃይል በመውረር በ የሚከለክለው ስፍራ ቁፋሮ ማካሄዳቸውን አንድ የአካባቢው ከፍተኛ ባለስልጣን ተናግሯል። ቁጥራቸው ከጸጥታ ኃይላት የሚበልጠው እነዚሁ ሰዎች የሚቆፍሩበት ስፍራ ተደርምሶ ቢያንስ አምስት ሰዎች በአፈር ውስጥ ተቀብሯል። አንድ የአካባቢው አዛውንት ከስፍራው ዘጠኝ አስክሬኖች ሲወጡ ማየታቸውን ተናግሯል። ከዘጠኙ አምስቱ ኬንያውያን፣ አራቱ ደግሞ ኢትዮጵያውያን መሆናቸውንም ገልጧል። ባለፈው ግንቦት ወርም በሂሎ የወርቅ ማውጫ በተመሳሳይ ሁኔታ አምስት ሰዎች ሕይወታቸው ማለፉ አይዘነጋም። ማዕከላዊ ሶማሊያ ውስጥ ታጣቂዎች ባደረሱት ጥቃት ቢያንስ አምስት ሰዎች ተገደሉ። ታጣቂዎቹ የተሽከርካሪ አጀብ ላይ በሰነዘሩት ድንገተኛ ጥቃት ከባድ ጦር መሳሪያዎችን ማርኳል። የተሽከርካሪው አጀብ በጸጥታ ኃይላት ታጅቦ ሰኞ ዕለት አብዱዋቅ የተባለችው ከተማ ውስጥ ነው ድንገተኛ ጥቃት የደረሰበት። በርካታ የአካባቢው ተወላጅ የሆኑ ታጣቂዎች ከጸጥታ ኃይላቱ አይለው ከባድ ጦር መሳሪያውን መወረሳቸውን አራት የአይን ምስክሮች ለሮይተርስ የዜና ምንጭ ተናግሯል። ከባድ አውቶማቲክ ጦር መሳሪያዎቹ ጸረ አየር መቃወሚያዎቹ፣ እንዲሁም ባዙቃዎቹ ምንጫቸው ከኢትዮጵያ ነው ሲሉም የዓይን እማኞቹ አክለው መናገራቸውን የዜና ምንጩ ዘግቧል። ሱማሊያ ላይ የተጣለው የጦር መሳሪያ ማዕቀብ ከአስርተ ዓመታት ወዲህ የተነሳው ከሰባት ወራት በፊት ነበር። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ ሬዲዮ ዜና ነው። የጀርመን ካቢኔ በአውሮፕላን ማረፊያዎች የጸጥታ ጥበቃን ጥብቅ ለማድረግ ዛሬ ወሰነም። ካቢኔው ይህን ውሳኔ ያሳለፈው ጽንፈኛ የአካባቢ ጥበቃ ተሟጋቾችና ሌሎች በአውሮፕላን ማረፊያዎች ውስጥ አደገኛ እርምጃዎቹን እንዳይወስዱ ለመከላከል ነው ብሏል። የጀርመን የመጓጓዣ ሚኒስትር ፎልከር ቪሲንግ ሕጉ መጥበቁ በአውሮፕላን ማረፊያዎች የአክቲቪስቶችና እንቅስቃሴ ለማስቆም ብሎም ብዙ ሰዎች በሚጓዙበት ወቅት በዚህ ላይ ጉዞ እንዳይስተጓጎል ያደርጋል የሚል ተስፋ እንዳላቸው ተናግሯል። የታቀደው የህግ ማሻሻያ ስራ ላይ እንዲውል የጀርመን የህዝብ እንደራሴዎች ምክር ቤት ወይም ቡንደስታህ መስማማት አለበት። በህጉ መሰረት ላብነት ያህል የሽቦ አጥሮችን የሚቆርጥና ከዚያም የአውሮፕላን ማረፊያና መንደርደሪያዎችን የሚዘጋ ማንኛውም ሰው ወደፊት እስከ ሁለት ዓመት የሚደርስ እስራት ወይም የገንዘብ ቅጣት ይጠብቋል። ድርጊቱን የፈጸመ ብቻ ሳይሆን የሞከረም እንዲሁ ይቀጣል። ከዚህ ቀደም በዚህ ጥፋት ተጠያቂ የሚባሉ በገንዘብ ብቻ ነበር የሚቀጡት። የአካባቢው ጥበቃ ተሟጋቾች ጥቂት ለማይባሉ ጊዜያት ይህን ያልተፈቀደ እርምጃ በሚንሽን እንዲሁም በርሊን ከተሞችን ጨምሮ በሌሎች የጀርመን አየር ማረፊያዎች ውስጥ ተደጋጋሚ እርምጃዎችን ወስደዋል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የግድያ ሙከራ ሲፈጸም የነበረው የጥበቃ ሁኔታ ላይ ምርመራ መከፈቱ ተገለጠ። የዩናይትድ ስቴትስ የአገር ውስጥ ደህንነት ጽሕፈት ቤት ዋና መርማሪ ምርመራው መከፈቱን ዛሬ አሳውቋል። ምርመራው ፔንሲልቫኒያ ከተማ ውስጥ ዶናልድ ትራምፕ የምርጫ ቅስቀሳ ንግግር በሚያሰሙበት ወቅት የግድያ ሙከራ ያደረገው ወጣትን በተመለከተ በጥበቃዎች የነበረው አጽፌታ ላይ ያተኩራል ተብሏል። ቶማስ ማቲው ክሩክስ የተባለው የ20 ዓመት ወጣት ተኳሽ ዶናልድ ትራምፕ ከነበሩበት መድረክ 135 ሜትር ርቀት ላይ ሆኖ ተኩስ መክፈት መቻሉ እጅግ አነጋግሯል። የዩናይትድ ስቴትስ የቀድሞ ጠቅላይ አቃቤ ሕግ ፈቃዳቸው የተነጠቀው ጠበቃ ሩዲ ጊዩሊያኒ የጥበቃ አካላቱ ብቃት ላይ ጥያቄ አንስተው አጣጥሏል። የጥበቃ አካላት አፀፌታ መመለሳቸው የተለመደ ነው። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ በነበርኩበት ወቅት የጥበቃ አካላት በሰዎች ጥቆማ ከበርካታ ሰዎች መካከል የተጠቆመውን ሰው ጨፍድደው ይዘው በቁጥጥር ስር ሲያውሉ አውቃለሁ። ያ ግን ወዲያው አፀፋ የሚመልሱ ብቃት ያላቸው የጥበቃ ባለሙያዎች የነበሩን ጊዜ ነው። አላውቅም። ምናልባት ይሄኛው ደካማ ብቃት ያለው ይሆናል። በቅዳሜው ጥቃት አንድ በአካባቢው የነበረ ታዳሚ ሲገደል፣ ሌሎች ሁለት ሰዎች ደግሞ በጽኑ መቁሰላቸው ይታወቃል። የቀድሞው ፕሬዝዳንት የቀኝ ጆሮአቸው ውጫዊ ክፍል በጥይት ተበስቶ ለደረሰባቸው ቀላል ጉዳት ወዲያውኑ ሕክምና አግኝተው ወደ ስራቸው ተመልሷል። ጥቃቱ ከመድረሱ ቀደም ብሎ ዶናልድ ትራምፕ ላይ ከኢራን በኩል የግድያ ሙከራ ሊፈጸም ይችላል በሚል ስጋት ጥበቃው ተጠናክሮም ነበር። የቅዳሜው የግድያ ሙከራና ከኢራን በኩል የነበረው ስጋት ግንኙነት ይኑረው አይኑረው ግን አይታወቅም። 7800 አባላት ያሉት የዩናይትድ ስቴትስ ደህንነት ወይም ሴክሬት ሰርቪስ ለፕሬዝዳንቶች፣ ምክትል ፕሬዝዳንቶች፣ ቤተሰቦቻቸው፣ ለቀድሞ ፕሬዝዳንቶች የትዳር አጋሮ ቤቶቻቸውና ከ16 ዓመት በታች ለሆኑ ልጆቻቸው ጥበቃ የማድረግ ኃላፊነት አለባቸውም። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለፕሬዝዳንታዊ ምርጫ እጩ መሆን አለመሆናቸውን ለመወሰን ፓርቲያቸው ድምፅ እንደሚሰጥ ይፋ አደረገም። የዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴ በነሐሴ ወር መጀመሪያ ላይ ጆ ባይደን በእርግጥም ፓርቲውን ወክለው ለፕሬዝዳንታዊ ምርጫ እጩ ስለመሆናቸው ለማወቅ በበይነመረብ ድምፅ ለመስጠት ወስኗል። የፓርቲው አመራር የፕሬዝዳንታዊ ምርጫ በጥቅምት 26 ቀን 2017 ዓ.ም በመላ ዩናይትድ ስቴትስ ሲከናወን ጆ ባይደን በሁሉም የአገሪቱ ክፍል በሚገኙ የድምፅ መስጫ ወረቀቶች ላይ መኖራቸውን ማረጋገጥ እንደሚፈልጉ አስረድቷል። እርጅና ተጫጭኗቸው የመዘንጋት ችግር የገጠማቸው የ81 ዓመት አዛውንት ፕሬዚዳንት ጆ ባይደን የአእምሮ ብቃት ላይ አንዳንድ የፓርቲው አባላት ጥርጣሬ እንዳላቸው ይፋ አድርጓል። ፕሬዚዳንቱ ከእጩ ፕሬዚዳንት ተወዳዳሪነታቸው ራሳቸውን እንዲያገሉም ጫና በማሳደር ላይ ናቸው። ይህ በእንዲህ እንዳለ ከሰሞኑ የግድያ ሙከራ የተቃጣባቸው ዶናልድ ትራምፕ የሪፐብሊካኖች እጩ ናው መቅረባቸው ይታወቃል። ይህ ዶይቸ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ህዝባዊ ወያኔ ሓርነት ትግራይ በምህጻሩ ህወሓት በ50 ዓመት ታሪኩ አጋጥሞት በማያውቅ ፈተና ውስጥ እንዳለ አሳወቀ። ህወሓት በከፍተኛ አመራሩ ለ11 ቀናት ያደረገውን ስብሰባ ካጠናቀቅ በኋላ ትናንት ባወጣው መግለጫ ቡድናዊነት፣ ጸረ ዲሞክራሲ አመለካከቶችና ህዝበኝነት ፈተናዎቹ እንደሆኑ አመልክቷል። ማዕከላዊ ሶማሊያ ውስጥ ታጣቂዎች ባደረሱት ጥቃት ቢያንስ አምስት ሰዎች ተገደሉ። የአካባቢ ተወላጅ ታጣቂዎች የተሽከርካሪ አጀብ ላይ በሰነዘሩት ድንገተኛ ጥቃት ከባድ ጦር መሳሪያዎችን ጭምር ማርከዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለፕሬዝዳንታዊ ምርጫ እጩ መሆን አለመሆናቸውን ለመወሰን ፓርቲያቸው ድምፅ እንደሚሰጥ ይፋ አደረገ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።